የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች ከአዲስ አበባው ደንበኛችን ፋሲል በደረሰን መልእክት የዛሬውን ክፍለ ጊዜ እንጀምራለን። ለመልእክታቸው መነሻ የሆናቸው ደግሞ ባለፈው ሰኞ ዕለት የተከበረው የደብረ ታቦር በዓል ወይም ቡሄ ነው። እሳቸውም እንዲህ ሲሉ ጀምሯል። መጣና በዓመቱ ወር እንደምን እንደምንሰነበቱ ተብሎ የቡሄ ባህል ልጆች ሆነን ስናከብር እንደ አሁኑ ዘመን አንዳንድ ሲበዛ ጥሪት ናፋቂ ሰዎች ሳይሆን ያኔ የሰጡንን ከድፎ ዳቦ እስከ ከርክ ወይም 25 ሳንቲም ድረስ ከስድብ ሳንቆጥር በታላቅ ምስጋናና መርቃት ተረክበን እንሄድ ነበር። አልፎ አልፎ የሚከሰተውን ከውሃ መርጨት እስከ ውሻ መልቀቅን እንደ ጥላቻና ማሳደድ ሳናስብ፣ ይልቁንም ይህንንም የባህሉ አካል አድርገን እንዝናና ነበር ሲሉ ይቀጥላሉ ፋሲል ምክንያቱም የስጦታ ትንሽ የለውምና ደግሞስ ቢሆን እናቶቻችን አላፍ ችግሮች በጉያቸው ደብቀው፣ አባቶቻችን ደግሞ የትየለሊ ቀዳዳዎች በጫንቃቸው ተሸክመው ወግ በዓሉን አክብረው ያላቸውን እንደሚለግሱ እኛ ልጆቻቸው እቤት ስንገባ በቅርበት የምናየው ሀቅ ነውና። እርግጥ ነው ያኔም ቢሆን አንዳንድ ልጆች ቡሄ ጨፍረው ሙልሙል ዳቦ ሲሰጣቸው ደስ እንደማይላቸው እና የበዓሉ ታላቅ ድምቀት የሆነውን ይህንን ሙልሙል ዳቦ ከሚሰጣቸው ይልቅ ቼላ ወይም ሀምሳ ሳንቲም ሲሰጣቸው ጥርሳቸው ፍንክነክ ልባቸው በደስታ ድውድው እንደሚል አሁንም ድረስ ትዝ የሚሉኝ ጥቂት ልጆች አሉ። ለዛም ሳይሆን አይቀርም ይህ ልማድ አድጉ ዛሬ ኦሎምፒክ መንደር ከሀገር ክብል ይልቅ የገንዘብ ፍቅርን የምናስቀድመው ይሆን እንዴ ብዬ እንዳልደመድም ለጥናት የበቂ ግብዓት የሚሆን ማስረጃ ለማሰባሰብ የሚመለከታቸው ቢሮዎች መረጃ ስጠይቅ ቢሮክራሲው አታካች ሆነብኝና ጥናቴን ከማላቋረጥ ጎኝ ሲሉ ፋሲል ይቀጥላሉ። ገራሚ ጉዳይ ግን የቡሄው ጭፋሮ እንዳለቀ ወዲያውኑ ሂሳብ ወይም ኦዲት ተደርጎ የገንዘብ ክፍፍል ሳይዘገይ በቀኑ የሚፈጸም ሲሆን፣ የክፍፍሉም ሂደት ሁላችንም እንደ ስራ ድርሻችንና ችሎታችንን ያማከለ ያኔ እንኳን ሕግ ሳናውቅ ባልተጻፈ ሲወርድ ሲዋረድ በመጣ ደንብ የሚመራ ነበር። ሁሌም ቢሆን ግን የአመቱ ቡሄ ሲያልቅ ስራችንን በቅጡ ገምግመን ስራቸውን በአግባቡ ያልፈጸሙ ወይም ክፍተት ያላቸውን አባሎች አባረን አዳዲስ አባሎችን መልመለን ለቀጣይ ቡሄ እቅድ ነድፈን እንበተን ነበር። ለማንኛውም የመዝሙር ዮሐንስን ልጅነት ዘፈን ሸልሞኝና እኔም አመስግኜ አረፍ ልበልበት፣ አለበለዚያ እኔም የእኔ ሽልማት የኢትዮጵያ ሕዝብ ፍቅር ነው ብዬ ራሴን አጽናናለው ብሏል ፋሲል። ይኸው ሙዚቃውን እንጋብዘው። በመቀጠል ደግሞ ከአለማየሁ መላከ ከጅንካ የደረሰን ትዝብት እንሆ። ክቡራን ክቡራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? ማርሽ ቀይር በሚል ርዕስ ስንኞች ቋጥሬ ትዝብቴን ላጋራ፣ ቀሪብ ያለው ዛሬ መስከረም ሲጠባ፣ ዘመን ሲለወጥ፣ ለእድገት ብልጽግና ታጥቀን እንሩጥ። በአዲስ አስተሳሰብ ይቀየር ሶፍትዌሩ፣ የጥላቻ ትርክ ይበቃል ድስኩሩ። በዓሉን በደስታ አድምቀን በጋራ ባገኘናት ነገር አምባሻ እንጀራ ሲኒ ተደርድሮ ከሰል ተያይዞ ዕጣን ተጫጭሶ ጉዝጓዝ ተጎዝጉዞ ጎረቤት ተጠርቶ ተፈልቶልን ቡና እንደ የእምነታችን እናቅርብ መስጋና። ቲክቶከሩም ያድብ ይምጣ ወደ ቀልቡ። አጀንዳው ይቀየር አይፈይድም ስድቡ። በቀልድ እያዋዛ የምትረጨው መርዝ ቢሆን መልካም ነበር ጦር ባያማዝዝ። አክቲቪስት ተብዬ የሰው ዘር ጠበቃ ችግር አታባብስ እየገባህ ጣልቃ። ውሾን ላናነሳ ዳግም ላንመለስ ይቅር ለእግዜር ብለን ቃላችን እናድስ። የጋሞ አባቶች ማሌፊያ ተምሳሌት በኢትዮጵያ በሙሉ መስፋፋት አለበት። የእድሜ ባለጸጎች ዛሬም በድጋሜ ሰላምን ስበኩ እስከ ዓለም ፍጻሜ። ፖለቲካ ፓርቲ፣ ታዋቂ ዝነኛ፣ ዩቲዩበር፣ አክቲቪስት፣ ምሁር፣ ጋዜጠኛ ቆም ብሎ ያስብ የፌስቡክ አርበኛ። ሰላም ካላመጣ የትግሉ መስመር ወደ ምክክሩ ማርሹ ይቀየር። ከክፋት ደግነት ይሻላል በብዙ፣ በትጥቅ አትመኩ፣ ይልቅ አደብ ግዙ። ፖለቲከኞችም ነገር አታጡዙ፣ በሀሳብ ልዕልና ለሰላም ተገዙ። አመሰግናለሁ። አለማየሁ መላከ፣ ጂንካ ጤናአዳም ሰፈር ተመልሶ ላይ መጣ አድማሱ የተባሉ አስተያየት ሰጪ፣ ሰላም እንዴት ናችሁ? ዶች ቨሎች። መንግስት ለዝቅተኛ ተከፋይ የመንግስት ሰራተኞች የኢኮኖሚ ማሻሻያው የሚያስከትለውን ጫና መቋቋም እንዲችሉ 300 ፐርሰንት ደሞዝ ጨምራለሁ ብሎ ነበር። ነገር ግን አሁን ሁለት ሳምንት ባልሞላ ጊዜ ውስጥ እንኳን ነገሮች በጣም ተለውጠዋል። እንኳን ዘንቦብሽ እንዲሁም ጤዛነሽ እንዲሉ ሆኗል እና መንግስት ያለውን ከምን አደረሰ። እናንተም ድምጹኑን አመሰግናለሁ ብሏል አድማሱ አብዱላዚዝ አሊ ሀሰን ደግሞ ውድቀቱ በአትሌቲክስ ብቻ ሳይሆን በሁሉም የስፖርት ዘርፍ ነው። እንዲሁም ኢኮኖሚው፣ የኑሮ ውድነት፣ ሰላም፣ ጸጥታ፣ ትምህርት፣ ጤና፣ በዘር የተመሰረተ ክፍፍል፣ ይህ ተንኮልና ሴራ በወያኔ ተጀምሮ ዛሬ ውድቀቱ እየተፋጠነ ነው። እንዴትስ አሸብር እንደ ዶክተር ወልደ መስቀል ኮስትር የሆነው አንድ የጥርስ ሐኪም ያለሙያቸው አትሌቲክስ መምራት ይችላሉ ሲሉ ይጠይቃሉ። ቀጣዩም የድምፅ መልእክት የደረሰን ከጂንካ ከተማ ነው። ዶች ደብለ ሚዲያ አባላት ሙሉ እንዴት ናችሁ? ሰላም ነው። እኔ ጥጋቡ ቱቹባይስ ይባላለው ከደቡብ ኢትዮጵያ ክልል ከአሪ ዞን ጂንካ ከተማ ነው። ህወሓት ከመንግስት ጋር እያደርጋለሁና ወይም የራሱን የ14ተኛ መደበኛ ጉባኤ እያደርጋለው በጣም ከፍተኛ ነገር ውስጥ እንዳይገባ ስጋት አለኝ። ባለፈው ስንት ወጣት አለቀ? የሞት ያለ የማን ልጅ ነው? እነሱ 60 አመትና 70 አመት ቁጭ ብሎ ይኖራሉ። ለምንድን ነው የማያስቡት? ለምንድ ነው ሰላም የማይፈልጉት? እሺ እራሳቸው ድሮ በግጭቱ ጊዜ ህያ ጌታቸው ረዳን እንደ እዝጋብሔር ታይቶ እንደዚ መግለጫ ሰጠ፣ ምን አደረገ፣ ምናምን ተብሎ ነበረ። ዛሬ ጌታቸው ረዳ ከነሱ ተፈንግተው ወጣ፣ 14 አባላት ይዞ ተባለ። ደብረ ጽዮን ራሱን ይዞ ወርታች በሌላ በኩል ስብሰባን ገባ ምን ያደረጋችን፣ ያሉ ትግራይ ብቻ ነው። እንዳንተ አሳቢ እንደ ኢትዮጵያ ለምን አታስብ? እንደ መንግስት ለምን አታስብ? ባለፈው ጦርነት የወደሙት ንብረት፣ ለምን የክልሉ ህዝብ መንገድ እንዲገነባ፣ የፈረሰ ቤት እንዲሰራ፣ ሆስፒታሎች፣ ንጹህ ውሃ ህዝቡ እንዲያገኝ፣ እነዚህ የተፈናቀሉ ወደ ቦታችን እንዲመለስ ለምን አትሰሩ? ይህ ሳይሆን እናንተ ላይ ብቻ ጉጅ ብላችን የምታደርግ ነገር ጥሩ ነው ወይ? ይህን ጭምር ግንዛቤ ውስጥ አስገቡ። ጦርነት ይበቃችኋል። በቃ ከህዝብ ጋር መኖር ከኢትዮጵያዊነት ጋር ተመሳስሎ መኖርና ለክልሉ እድገት መንቀሳቀስ እጅግ በጣም ጥሩ ነው ይመስለኝ አመሰግናሉ እንዴት ናችሁ? ዶች ብሎች ስሜን ባልጠቅስ ይሻላል ከአዲስ አበባ ነው ያሉን አድማጫችን ደግሞ ሊላኩት እንዲህ ይላል። የረጅም ጊዜ አድማጫችሁ ሲሆን አሁን ደግሞ በቴሌግራም እከታተላችኋለሁ። አንድ ጥቆማ ነበረኝ። ፓስፖርት ለማውጣት በዜግነት አገልግሎት ወይም በኢሚግሬሽን የበይነ መረብ ምዝገባ አድርጌ በተሰጠኝ ቀጠሮ መሰረት መረጃዎችን ይዤ አሻራ ለመስጠት በጠዋት ቢሯቸው ተገኘሁ። የሰልፉ ነገር አይወራም። የኢትዮጵያ ሕዝብ እዛ ያለ ይመስላል። ተረይ ደርሶ መረጃ ወደሚረጋገጥበት ቢሮ ገባሁና አንዱ መስኮት ላይ ቀረብኩኝ። መታወቂያዬንና የልደት ሰርተፊኬት ሰጠው። ሴት ናት ምታወቂ። የአዲስ አበባ ነው። የልደት ሰርተፊኬት የትውልድ ቦታዬን ይገልጻል። የት ተወለድክ? ተባልኩኝ። ተናገርኩ። አባትና እናትህ የት ተወለዱ? ተናገርኩ። ሁለቱም አንድ አካባቢ ነው የተወለዱት? አዎ አልኩኝ። ሊሆን አይችልም። ምን ምን ቋንቋ ይናገራሉ? ተናገርኩ። አያቶች የት ተወለዱ በትክክል ባላውቀውም ይሆናል ያልኩትም መለስኩ። አይ አንተማ የዚህ አካባቢ ሰው አይደለህም፣ አላስተናግድህም ተባልኩኝ። ለምን ብል በቃ አላስተናግድህም ተባልኩ። እንደምንም ሰልፍ አስተባባሪው ለምኝ ሌላ መስኮት ላይ ገባው፣ ወንድ ነው። ተመሳሳይ ጥያቄ ጠየቀኝ። አትዋሽ ስምህ የዚህ ብሔር ነው አለኝ። መረጃ ይኔና አረጋግጥ አልኩት። ከዛም ይዤ ከመጣሁት ወረቀት ላይ የሆነ ነገር ሰረዘ። እዚህ ምን ትሰራለህ? አለኝ የመንግስት ስራ ላይ ነኝ አልኩት። አንቋሾው እናንተ የመንግስት ስራ ትሰራላችሁ አለና መታወቂያ ጠየቀኝ። አሳየው። በንቀት መረጃዬን ፊቴ ላይ ወረወረ። ምነው ስለው በቃሂድ ብሎ ሲያመናጭቀኝ አስተባባሪው መረጃዬ ላይ ያለውን ፊርማ አይቶ ወደ ቀጣይ ቢሮ መራኝ። በቀጣዮቹም ሶስት ቢሮዎች እንዲሁ ተንገላችቼ ወጣሁ። የሚገርመው ሁሉም በሚባል ደረጃ የአንድ ብሔር ተናጋሪ መሆናቸውና አንዱ ካንዱ የማይሻሉ መሆኑ ነው። ከወር በፊትም በምሰራበት መስሪያ ቤት ብሔር ሙሉ ተብሎ ፎርም መጥቶልን በፍራቻ ሞልተናል። ባንሞላ ምክንያት ይሆናል ያባርሩናል በሚል ማለት ነው። እንግዲህ ኢትዮጵያ እንዲሆናለች በሪፎርም ስም የአንድ ብሔር ሰዎች ሕዝቡን እያስለቀሱ ነው ይላል የጸሐፊው ጥቆማና መልእክት። ይህ የአንድ ሰው ተሞክሮ ነው ወይስ ሌሎች አድማጮቻችንም ተመሳሳይ ነገር ገጥሟቸዋል? ዝርዝሩን ጻፉልን፣ እኛም የሚመለከተውን አካል እንጠይቃለን። ጤና ይስጥልኝ። ህገወጥ ቬሌዎች እንደምናችሁ ደህና ናችሁ? አንድ መልእክት አለኝ። የኢትዮጵያ ጥቅም ጊዜ መቅደም አለበት እና ይሄ ከሶማሌላንድ ያለውን ነገር ተቀበሉና ያበጠ ይፈንዳ የኢትዮጵያ ከመንግስት በኋላ የሚቆምበት ነገር ነው። አዎ፣ ሌላ ደግሞ መልእክት አለኝ። ይኸውም ለጦር ተሸክመው ጠመንጃ አንግበው ለይት ከቀን ጠመንጃ ተርሰው ላሉ ኢትዮጵያኖች ጠመንጃውን ትታችሁ አካፋ ዶማ ተራሱ። ያ ጊዜ ወደ አሌ ቀድማ ተነስቶ ተኩስ፣ ሌሊት ሲሆን ተኩስ፣ ይበቃል እላችኋለሁ ሁላችሁንም። ነ ይሄ ሳይሆን ሁላችሁ አካፋና ዶማ ብትን ተራሱ ይሻላል እላለሁ። መልካም ጊዜ የሆንላችሁ እግዚአብሔር ያክብራችሁ እላሎች አሁን ደግሞ ወደ ደሴው አድማጫችን ጥቁር አሚን መልእክት ንለፍ። ሰላም ሰላም ውድ አዘጋጆች እንደምን አላችሁ? ስቀጥል ሰሞኑን በአማራ ክልል ባህር ዳር ከተማ በአንዲት እምቡጥ እምቦቀቅላ የሰባት ዓመት ሕፃን ልጅ ላይ ያስገድዶ መድፈሩ ሳያንስ ህፃኗን በጭካኔ ገደላት የተባለው ግለሰብ የፍርድ ቤት ቅጣት ተበይኖበት ወደ ማረሚያ ከገባ በኋላ ከዚያም ከማረሚያ ቤት ወንጀለኛውን ለማስለቀቅ ያለምንም ፍትህ ተኮራምታ ያለችን የተጎጂዋን እናት እንገድልሻለን የሚል ዛቻ እየደረሰባት እንደሆነ እየሰማን ነው። ጉብዝ እኛ ሰዎች ወዴት እያመራን ነው? ህፃንን ጉንጫቸውን ለመሳም እንኳን የሚያሳሱ እንቡጦች ላይ የዚህ አይነት ተግባር በሚፈጽሙ አካላት ላይ የሚወሰደው እርምጃ ቀላል ስለሆነ ለበርካታ ተጎጂ ቤተሰቦች ከባድ የስነ ልቦና ጫና ውስጥ የሚከት ተግባር በመሆኑ ሁላችንም የዚህ አይነቱን ጸያፊ ተግባር በሚፈጽሙ ላይ የማያዳግም እርምጃ መወሰድ አለበት እያልኩኝ ለተጎጂ ቤተሰቦች መጽናናትን እየተመኘው የዛሬው መልእክቴን በዚሁ ላብቃ፣ ብሏል የደሴው ደንበኛችን ጥቁር አሚን። ጤና ይስጥልኝ ሎችዎች እንደምን አላችሁ? እንዴት ናችሁ? መቼም እን ጊዜም ቢሆን የእኛን ብሶታችን አየር ላይ እያበቃችሁ ለአየር እያበቃችሁ ተስፋ የምታስጎነጩ እናንተው ናችሁና አሁን እሁድ ማለት ምን አስራ ሁለት እሁድ ማታ የተደረገውን ውይይት በጥሞና ተከታትየዋለሁ። እና በውይይቱ የተጠቀምኩት ነገር ብዙ ነገር አለ። ስለ ሰላም ውይይት መንግስት ከፋኖ ጋር በውይይት ቢፈታው ጉዳዩን ምና ወዘ ተረፈ የሚባል ነገር ብዙ አለ። መንግስትም የሰላም ካውንስል አዘጋጅት ያለው ለድርድር ዝግጁ ነኝ ይላል። ይሄ እኮ ለይስሙላ የሚደረግ ነገር ነው። ልዩ ዝግጅት ልዩ እቅድ አውጥቶ ባህል እየዘመተ ነው ያለው እና መንግስት ከልቡ ለውይይት ባልተዘጋጀበት ሁኔታ እናወያያለን የሚሉትም ራሱ ነጻ ናቸው አለንም ያው የመንግስት ቅስቀሳ ካልሆነ በስተቀር መንግስት እኮ ውይይቱን አይፈልገውም። ጦርነቱ እንዲቆም ቢፈልግ እኮ ጦርነት ይቆም ብሎ አዲስ አበባ ላይ ሰልፍ ሊደረግ ታስበውን እኮ አዘጋጆች እኮ ታስረዋል። ይሄን ነገር መንግስት ቢያስብበት ነው። ያንድ ጭብጭብጫ ነው የሚሆነው። ስሜን አሁን የሚቆይ ነው። በጣም ሀገራችን ላይ አፈናው ስለበዛ አንድ ቀን ያፍነኛል ብዬ ስለምፈራ ነው። አመሰግናለሁ። ደግሞ የቤት ኪራይን በተመለከተ አስተያየታቸውን ካጋሩን ሰዎች መካከል የተወሰኑትን እናስደምጣችሁ። ሳሚ ከደሞዜ ሰባ በመቶ ለቤት ኪራይ ይውላል ብለውናል። ሉፍታንዛ በሚል ስም አስተያየት የላኩልን ደግሞ የኔ የወር ደሞዜ 24 ሺህ ብር ነው። ባለቤቴ ስራ የላትም። የ13 እና የ9 ዓመት ልጆች አሉኝ ለቤት ኪራይ 13 ሺ ብር እየከፈልኩ ነው። የሚቀረኝ 11 ሺ ብር ለልጆች ትምህርት ቤትና ለቀለብ ነው የሚውለው። ምንም አይተርፈኝም። እንግዲህ እኔ ከፍተኛ ተከፋይ ሆኜ ነው። ለዛውም ባለ አንድ መኝታ ቤት ነው ተከራይቼ የምኖረው ብሏል። ነብዩ መዓዛ ደግሞ የቤት ኪራይን በተመለከተ እየኖርን ያለነው በእግዚአብሔር ታምራት ነው፣ ሀይ የሚለን የለም። በወር የማገኘው 4700 ብር ነው። ቤት ኪራይ 3500 ብር ነው። የወር አስቤዛ የትራንስፖርት ወጪ አለ። መንግስትም ቢሆን ህዝቡን፣ ኢኮኖሚውን ማረጋጋት ይቅርና ለራሱም መረጋጋት ተስኖታል ብሏል ነብዩ መዓዛ። ሜርሲ የተባሉ አስተያየት ሰጪ ደግሞ እየኖርን ያለነው ህይወት መኖር አይባልም። እኔ አዲስ አበባ ውስጥ መምህር ነኝ ለ14 ዓመት አስተማርኩኝ። ደሞዜ ያልተጣራ 9056 ብር ነው። የቤት ኪራይ 8ሺ ብር ነው። ይባስ ብሎ ቤት ልቀቅ ተብዬ አንድ መሬትና ሽንት ቤት ያላለቀ ቤት ሳገኝ ገባሁኝ። በአንድ ሳምንት ውስጥ ጨርስልሃለሁ ብሎ የሶስት ወር ተቀብሎኝ አልጨረሰም። ባለቤቱ የቀድሞ እግር ኳስ ተጫዋች ነው። በሚዲያ ሲቀርብ ትልቅ ነው፣ በተግባር ግን ትንሽ ብለዋል ሜርሲ። ሌላ መምህር አስተያየት ልከውለናል ዜና ይሰራልን የብዙዎች ችግር ነው ነው የሚሉት መምህር ነኝ ያውም የግል ደሞዜ ለቤት ኪራይና ለትራንስፖርት አይበቃም ቁርስ መብላት ካቆምኩ ሁለት ዓመት ሞላኝ ይህም ሆኖ በየወሩ የሺ ብር ዕዳ አለብኝ። አሁን አበዳሪዎቹ ሰለች አቅመም እንደን ያጠራቸው ብድሬን መመለስም ስለማልችል ጭምር ነው። ከኢኮኖሚው ማሻሻያ ወዲህ ምሳል በላም ከተገኘ ራት ሞክራለሁ። ምሳን መቅጣት የመረጥኩበት ምክንያት ደግሞ ቀን ከሰዎች ጋር ስውል ብዙም ራበው አይታወቀኝም። ራቴን ከቀጣው ግን ከቀጠናው ውጥረት ጋር ተደምሮ እንቅልፍ አይዘኝም። አሁን ወደ ወንብድና የሄዱትን ሰዎች ራሳቸውን ለማዳን የወጡ እንደሆኑ በመቁጠር እያዳነኳቸው ነው ይላሉ። ምንም እንኳን የመምህርነት ስራ ቢኖራቸውም በቀን ከአንዴ በላይ መብላት እንደተቸገሩ የገለጹልን የጎንደር ነዋሪ እንግዲህ አድማጮች፣ ሌሎች በርካታ አስተያየቶች ቢኖሩንም የስርጭት ጊዜያችን ግን የእስካሁኑ ነበር። የበርካቶችን አስተያየት ማስተናገድ እንድንችል ባካችሁ ስጽፉልን ወይም በድምፅ አስተያየት ስትልኩልን ከአንድ ደቂቃ አታስበልጡ። ልደት አበበ ነኝ። መልካም ሳምንት።